አዎ በትናንትናው ምሽት የጀመርነው ቅንብር ነው። መጪው የኢትዮጵያ ጠቅላይ ሚኒስትር የሚሆኑት የአዲሱ የኢህአደግ ሊቀመንበር ማንነት በተቃዋሚ የፖለቲካ ድርጅቶች አይን እንዴት ይታያል ለውጡንስ እንደምን ተቀበሉት ስንል ጠይቀን በትናንትናው ምሽት ከሁለት በውጭ ሀገር ከሚገኙ ተቃዋሚ ፖለቲካ ድርጅቶች መሪዎች ጋር የጀመርነው ነው ውይይት ነው። የሚቀጥለው የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኖ ነጋ እና የኦሮሞ ዴሞክራሲያዊ ግንባር የውጭ ግንኙነት ኃላፊ ዶክተር ሐሰን ሁሴን ናቸው እንግዶቻችን። አሉላ ከበር ነው ያወያያቸው በትናንቱ የመጀመሪያው ክፍል ውይይት። ለዶክተር ሐሰን ጥያቄ ሰንዝሮላቸው ነበርና ከዚያ እንነሳለን። ደስታና በጥንቃቄ ንቃት እንጠብቃለን ብለዋል ዶክተር ብርሃኑ። እርሶስ ዶክተር ሐሰን፣ የዶክተር አብይ ወደ ስልጣን መምጣት በተጨባጭ እንዲያመጣ የሚፈልጓቸው ለውጦች፣ ምናልባትም ቀዳሚዎቹ እርምጃዎች የትኞቹ ሊሆኑ ይችላሉ ብለው ያምናሉ? በመጀመሪያ ምን አይነት ጠቅላይ ሚኒስትር ነው የሚሆነው የሚለው ጥያቄ ራሱ በቀናት ወይም በተወሰኑ ሳምንታት ውስጥ መልስ የሚያገኝ ይመስለኛል። ምክንያቱም ኢትዮጵያ ባለፉት ሀያ ሰባት አመታት ሁለት ጠቅላይ ሚኒስትሮች ነበረዋት። አንዱ የይስሙላ፣ አንደኛው ደግሞ ፈላጭ ቆራጭ አምባገነን ሆኖ እስከ ዕለተ ሞቱ የአገሪቷን ሁሉንም ስልጣን በጨብጦ አገሪቷን ሲገዛ የነበረ ነው። የይስሙላ ጠቅላይ ሚኒስትር አሁንም ብለን ተስፋ እናደርጋለን። ላለፉት ሶስት አመታት ለደረሰው ግድያ፣ ስርዓት እና መፈናቀል ሰበብ የሆኑትን ችግሮች ይፈታሉ ብለን ተስፋ እናደርጋለን። የፖለቲካ ምህዳሩ በመጥበቡና በህዝቡ ብቻም ሳይሆን በራሱ በገዢው ፓርቲ ራሱ የውስጥ ዴሞክራሲ ባለመኖሩ ሰዎች ሀሳባቸውም በነጻ ማንሸራሸር የማይችሉበት ሁኔታ ስለተፈጠረ ይሄ ተቀይሮ ሰዎች በኢህአዴግ ውስጥ ያሉ ይሁኑ ከዛ ውጪ ሁሉም ኢትዮጵያውያን የራሳቸውን አስተሳሰብ በነጻ መግለጽ እንዲችሉ በማንነታቸው እንዳንሸማቀቁ በሕግ ፊት የሁሉም እኩልነት እንዲረጋገጥ የሕግ የበላይነት እንዲኖር እንዲሁም ደግሞ ላለፉት ዓመታት በሀገሪቷ ሲያወዛግቡ የነበሩ የፖለቲካ ኢኮኖሚና ማህበራዊ ችግሮች በድርድር እና በውይይት መፍትሄ እንዲያገኙ ሁኔታዎችን ለማመቻቸት ዲያሎግ መክፈት አለባቸው ብለን እንጠብቃለን። ለዛም ተገቢ ቦታ እንዲሰጡ እንጠብቃለን። በዛ በኩል ደግሞ የኦሮሞ ሕዝብ ትግል እንግዲህ ላለፉት አርባ ሃምሳ ዓመታት ሲካሄድ ነበር። ከዚህ ሁሉ ለየት የሚለው ደግሞ ከአስራ ዘጠኝ ዘጠና አንድ ጀምሮ በሺዎች የሚቆጠሩ የኦሮሞ ልጆች በእስር ቤት እየማቀቁ ያሉበት ሁኔታ ነው ያለው። ስድስት ሺህ እስረኞች ቢለቀቁም አሁንም በሺዎች የሚቆጠሩ እስር ቤት ናቸው። እነሱ እንዲለቀቁ እንፈልጋለን። አንድ ሰው በማንነቱ በፖለቲካ መታሰር የለበትም። ሁሉም የፖለቲካ እስረኞች መፈታታቸው፣ ይህን ጠቅላይ ሚኒስትር ከሚጠብቁት ትላልቅ ኃላፊነቶች ይመስሉኛል። ዶክተር ብላነው እንዳነሳው ይሄ ኃላፊነታቸው የሚያስቀና አይደለም። ብዙ ተግዳሮቶች ከፊታቸው ተደቅነዋል። ሀገሪቷን ወደ አንድነት እና ወደ ተረጋጋ ፖለቲካ መውሰድ፣ ሀገሪቷን ከቀውስ ውስጥ አስወጥቶ የተረጋጋና ቀና የሆነ መንገድ ማስያት በጣም ትልቅ ትዕግስትን የሚጠይቅ፣ ትልቅ መተባበርን የሚጠይቅ፣ ትልቅ ድጋፍን የሚጠይቅ ጉዳይ ስለሆነ የእኛ ድርጅት የሚፈለገውን ድጋፍ ለማድረግም ሆነ የሚጠበቅብንን ኃላፊነት ለመወጣት ዝግጁ መሆናችንን በመግለጫ ውስጥ አካተናል። መልካም። የመጨረሻውን ጥያቄን ጀምረውታል። የብረቱ ፈተናዎች ባሉበት ውስጥ የተቀበሉት ኃላፊነት ስለሆነ ቀላል እንዳልሆነ ገልጻቸዋል ሁለታቸውም። ይሁንና አንድ ጠቅላይ ሚኒስትር ተስፋ የሚፈነጥቅ ቀደም ብሎ ያሏችኋቸውን በርካታ ፈተናዎች እንዲወጣ የሚፈለገውን ያህል የሚቀርቡ ጥያቄዎች የሚደረደሩትን ያህል እድል ሊሰጠውም ይገባል እና የተባሉትን ጥያቄዎች መመለስ የሚያስችል አዝማሚያ መጀመሩንም አብሮ ማየትም እንዳለ ሆኖ በየፊናችሁም እንደምትወክሉት የፖለቲካ ድርጅት የሚከተላችሁ ህዝብ አለና ለህዝብ ጥያቄ መልስ በማግኘቱ ላይ እናንተም ሚና አላችሁና፣ ዶክተር ሀሰን የኦሮሞ ዲሞክራሲያዊ ግንባር በተጨባጭ ምን ሊያደርግ ይገባል ይችላል ይላሉ? የለውጡ አካል በመሆን በበኩላችሁ ምን ታደርጋላችሁ? አንድ ሁለት ብለው እንዲጠሩልኝ ለምሳሌ ያህል የሚሆነው የኦሮሞ ዴሞክራሲያዊ ግንባር ከተቋቋመ ጀምሮ የኦሮሞ ሕዝብ ትግል ከውጪ ሳይሆን ከሀገር ቤት ውስጥ እንዲንቀሳቀስ በነብጥ ሳይሆን ደግሞ በሰላማዊ ትግል እንዲካሄድ ጥሪ ሲያደርግ የነበረ ነው። ኢትዮጵያ ውስብስብ ችግር በሰላማዊና ድርድር እንዲፈታ ጥሪ ስናቀርብ ቆይተናል። ቻቻል ፖለቲካ እንዲስፋፋ የበኩላችንን አስተዋጽኦ አድርገናል። የእኛ ትልቁ ፍላጎትና ስራ ላይ ለማዋል የምንፈልገው ከህዝባችን ጋር ሆነን ህዝቡ ላይ የሚደርሰውን ችግር ተጋፍጠን ተስፋውንም ከእሱ ጋር እየተጋራን አገር ቤት ውስጥ በመሆን ስላዊ መንገድ የህዝባችንንና መላዊ ሀገሪቱን ትግል ማካሄድ ነው የምንፈልገው። ከዛው አንጻር ደግሞ አዲሱ ጠቅላይ ሚኒስትር ሆነ የኢትዮጵያ ህዝብ ሰላምን እንደሚፈልጉ፣ በድርድር እንደሚያምኑ ተስፋ እንደኛው አዲስ ሁኔታ በኢትዮጵያ ውስጥ እንዲፈጠር እንደሚፈልጉ፣ ግድያ ስርዓትና መሰደድ እንዲቆም እንደሚፈልጉ ተስፋ እናደርጋለን። እና ይህንን ሁሉ ማየት ከውጭ የሆነን ሳይሆን አገር ቤት ውስጥ በመሆን ትግላችንን ከዛ ለማካሄድ እንፈልጋለን። ከዚሁም ጋር ይዞ ማንኛውንም የሚፈለግብን አስተዋጽኦ ባለውን ተበክሮ መሰረት ለማበርከት ከምንጊዜውም በላይ ዝግጁ ነን። መልካም ዶክተር ብርሃኑ በድርጅታችሁ አርበኞች ግንቦት ሰባት በኩልስ ከድርጅት ትልሞቻችሁም ባሻገር ጭምር በተጨባጭ የለውጡ አካል በመሆን በእናንተስ በኩል ምን ልታደርጉ ትችላላችሁ? በቅርብ ርቀት የሚታዩአችሁን ለዚህ መነሻ ሆን አንዱ በመጀመሪያ አንደኛ ዶክተር አብይ የተመረጡት ከኢትዮጵያ ማህበረሰብ ውስጥ ያንድ ማህበረሰብ ጥቅምና ፍላጎት ለማስፈጸም ሳይሆን በአጠቃላይ አገሪቱን እንደ አገር፣ ህብረተሰቡን እንደ ህብረተሰብ አይተው ለሁሉም እኩል የሆነ ቅድም እንዳልኩት ህብረተሰቡ የመረጠው በህብረተሰቡ ፈቃድና ፍላጎት የሚተዳደር ስርዓት ለመፍጠር ገውን እንቅስቃሴ ከፊት ሆነው ለመምራት ነው። ይህን በሚያደርጉበት ጊዜ ይሄ ዛሬ የእርሳቸው መመረጥ በእርግጠኛነት መናገር ባይቻልም በኢህአዴግ ውስጥ እንደ ድርጅት ይሄ የምርጫ ውጤት በኢህአዴግ ውስጥ በለውጥ ፈላጊዎችና ለም ባለበት መሄድን ወይም ትንሽ ጥገና እንፈልጋለን፣ ጥገናዊ ለውጥ አድርገን መሄድ እንፈልጋለን የሚሉ ኃይሎች ባደረጉት ሽኩቻ ከዛ ለውጥ የሚፈልገው ኃይል አሸንፎ የወጣበት ሁኔታ ከሆነ ያለው ለውጥ የማይፈልግ ኃይልም በዛ ውስጥ ሊኖር ይችላል። ይሄ ለውጥ የማይፈልገው ኃይል በተለይ በደህንነትና በመከላከያው አካባቢ አቅም ያለው ኃይል ነው። ይሄንን የለውጥ እንቅስቃሴ ይሄን ለውጥ የማይፈልጉ ኃይሎች በዚህ ውስጥ ካሉ ያላቸውን ኃይል በመጠቀም ይህንን የለውጥ እንቅስቃሴ ለመግታት ሊሞክሩ የሚችሉበት ሁኔታ አለ። በመጀመሪያ ማለት የምፈልገው እንዲህ አይነት ኃይሎች ካሉ ይሄ ለውጥ አንድ የተወሰነን አካባቢ፣ የተወሰነን ሕዝብ፣ የተወሰነን ድርጅት ለመጉዳት የሚመጣ ሳይሆን ለሁሉም ኢትዮጵያዊ እኩል የሆነ የፖለቲካ መድረክ ለመፍጠር የተደረገ ስለሆነ ይሄንን ለማሰናከል የሚደረግ እንቅስቃሴ ውስጥ እንዳይገቡ፣ በመጀመሪያ ይሄ ለውጥ በቂም በቀል እንዱን አጥፍቶ ሌላውን አልምቶ የሚሄድ ሳይሆን ሁሉንም እንደ አገር ይዞ መሄድ የሚፈልግ ለውጥ እንደሆነ ተረድተው ከእንዲህ አይነት እንቅስቃሴ ይታቀባሉ ብዬ ተስፋ አደርጋለሁ። በእኔ እምነት ይሄ ነገር ገና የለየ ነገር አይደለም። በማንኛውም ለውጥ ጊዜ እንደሚደረገው ገና ብዙ ትግሎች የሚካሄዱ ይመስለኛል። በዚህም ምክንያት ይሄን ነገር እንዳለቀ አድርገን ሁሉን ነገር እጃችንን አጣጥፈን የምንቀመጥበት ነገር አይደለም። ይሄ እውነተኛ የለውጥ ሂደት ለማስጀመር መፈለጋቸውን የሚያሳዩ የቃላት ብቻ ሳይሆን በተግባር የሚገለጹ እንቅስቃሴዎች እስኪታይ ድረስ የኢትዮጵያ ሕዝብ እኛም እንደ ድርጅት ነቅተን የምንጠብቀውና ይህን የለውጥ እንቅስቃሴ ለመቀልበስ የሚደረግ ምንም አይነት ነገርን ይህን ለውጥ ያመጣው የህዝብ ትግል እንደሆነ ስለምናውቅ ይሄ የህዝብ ትግል አሁንም ይሄ የለውጥ እንቅስቃሴ ዳር እስኪደርስ ድረስ ነቅቶ መጠበቅ፣ ትግሉንም ማድረግን መቀጠል እንዳለበት እናምናለን። በድርጅት ይሄ ግን ግልጽ የሆነ መስመር ከያዘና በእርግጥም ወደ እውነተኛ ዴሞክራሲያዊ ስርዓት የሚደረግ እንቅስቃሴ መሆኑን የሚያሳዩ ምልክቶች በደንብ ከታዩ በቃላት ብቻ ሳይሆን እንዳልኩት በተግባር መታየት ከጀመሩ በኋላ እኛ እንደ ድርጅት የምንፈልገው እንዲህ አይነት የስርዓት ለውጥ እንዲመጣ ነው። ያ የስርዓት ለውጥ በጉልበት መምጣት አለበት ብለን አናምንም፣ አምነንም አናውቅም። ምርጫ ስላታጣ ነው እንዲህ አይነት ትግል ውስጥ የተገባው ያ መስመር እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚደረግ እንቅስቃሴ መሆኑን ካየን ያን ደግሞ በተግባር ምሮ ማሳየር ማሳየት እስከቻሉ ድረስ እንደዛ አይነት በሰላማዊ መንገድ የሚደረግ ሽግግር የሚፈጠርበት ሁኔታ እስካለ ድረስ በምንም መልኩ ለመተባበር በምንም መልኩ ይሄንን አዲስ ስርዓት የማዋለድ ስራ አብረን ለመስራት ዝግጆችንም። ግን ከእውነተኛ ዴሞክራሲያዊ ስርዓት ውጭ የሚመጣ እውነተኛ ዴሞክራሲያዊ ስርዓት ያነሰ ሊፈጠር የሚችል ምንም የኢትዮጵያ ሕዝብ እንደማይፈልግ በግልጽ አሳይቷል። ደም ገብቶበታል፣ ሞቷል፣ ተቀጥቅቷል። ዝም ብሎ አለ። አቶ ኃይለማርያም ተነስቶ ዶክተር አብይ የሚመጣ አይደለም። እውነተኛ የስርዓት ለውጥ እንዲኖር ነው። ያ ስርአት ለውጥ የሚመጣ መሆኑን የሚያሳይ በቂ ተግባራዊ ምልክቶች ካየን፣ በዚህ ሂደት ላይ አብረን የማንፈራበት ምንም ምክንያት የለም። መልካም። ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር፣ ዶክተር ሀሰን ሁሴን የኦሮሞ ዲሞክራሲያዊ ግንባር የውጭ ግንኙነት ኃላፊ ለጊዜያችሁ አመሰግናለሁ። ዜርስልኝ ዜ በጣም አመሰግናለሁ አሉ።